የጀርመን ሶሻል ዲሞክራቲክ ፓርቲ ኤስፔዴ የስራ አስፈጻሚ ቦርድ ዛሬ ባካሄደው ስብሰባ የአንድሪያ ናለስ ተተኪ እስኪመረጥ ድረስ የፓርቲው ሶስት ምክትል ፕሬዚደንቶች ጊዜያዊ የመሪነት ስፍራውን እንዲረከቡ ውሳኔ አስተላልፈዋል። ውሳኔው ምንን ያመለክታል? ውሳኔው የሚያመለክተው ከድርጅቱም ውስጥ ከሶሻል ዲሞክራቶቹ ይሰማ የነበረው ምንድን ነው? እስከዛሬ ድረስ አንድ ሊቀመንበር ነበረ። እሱ ነገር ግን ቀርቶ ምናልባት ሁለት ጣምራ ወይም ጥንድ የሆኑ ሰዎችን በአመራር ደረጃ እናስቀምጥ የሚል ነው ይመስለኛል። ይህም የተደረገበት ምክንያት ለማንኛውም ጥሩ ውጤትም ለሚያመጣ ሊቀመንበር ይሁን ወይንም ደግሞ ትክክለኛ ያልሆነ ወይም ያልተጠበቀ ውጤትም ሊያመጣ የሚችል ሰው ሊሆን ይችላል፣ ግን ኃላፊነቱን ሁለት ሰው እንዲቀበል ነው። አንደኛው ደግሞ አልቻልኩም በቃኝ ሲል ደግሞ ድርጅቱ ብቻውን እንዳይቀር ነው። እንዲህ አይነቱ አሰራር እዚህ ጀርመን ሀገር አዲስ አይደለም። አረንጓዴዎቹ ቀደም ሲል ለረዥም ጊዜ ሲጠቀሙበት የነበረ ነው። እንዲያውም እነሱ ይህንኑ ነገር በማራመዳቸው የጤና ውጤት እያሳዩ ተቀባይነት እያገኙ ከነበሩበት ከአስር ፐርሰንት በታች የነበሩት ኃይሎች ዛሬ ከሀያ በላይ ድምፅ አግኝተው እንዲሁም ጠንካራውንና አንደኛውን ቦታ የያዙ ድርጅቶች ሊሆኑ ይችለዋል። እንግዲህ በዛሬው ስብሰባ ላይ ተተኪ የሚመረጥበትም ጊዜ በቅርብ ሳምንታት ይታወቃል ተብሏል። በዚህ ላይስ እርግጥ በቅርብ ሳምንታት ነው፣ ምክንያቱም የተመረጡት ሁለት ሴቶች እና አንድ ወንድ ነው። ሁለቱ ማኑዌላ ሽፌዚግ የሚባሉት የሜክልንቡርግ ፎኮመን ጠቅላይ ሚኒስትር ናቸው። ስለዚህ የጠቅላይ ሚኒስትር ስራቸውን እና የክፍለ ሀገሩን ኃላፊነት ስላለባቸው ለጊዜው ለድርጅት ስል እዚህ ውስጥ እገባለሁ ነው ያሉት። ወይዘሮ ማሉ ድራየር የሚባሉት እኚህ ሴትዮም እንደዚሁ የራይን ፋልስ ጠቅላይ ሚኒስትር ናቸው። እሳቸውም እንደዚሁ ኃላፊነት ስላለባቸው ግን ድርጅታቸውን እንደዚሁ ለመርዳት እንደ ያደረጉት ነው። ሌላው ሶስተኛው የሄስን ሶሻል ዴሞክራት መሪ የሆኑት ቶርስን ሼፈር ጉምብል የሚባሉ ናቸው እና እነዚህ ሶስቱ ጊዜያዊ ሆነው ከሶስት ሳምንት በኋላ ባለው ጊዜ ውስጥ መልክ ለማስያዝ እንዴት መሆን እንዳለበት አንድ ውጤት ላይ ድርጅቱ እንዲደርስ መርተው እንዲያደርሱ የተመደቡ ሰዎች ናቸው። ይህም የሆነበትም ምክንያት ከመስከረም ከዛ በኋላ ጥቅምት በኋላ በሶስት ትላልቅ የቀድሞ ምስራቅ ጀርመን እዚሁ ጎረቤት የሆነውም ደግሞ ብራንድንቡርግ ጭምር ሶስት ምርጫ ስላለ ለዛም ተዘጋጅቶ ለመቅረብ ከጀርባ ያለ አስተሳሰብ ይመስለኛል። በዛ ላይ ደግሞ የጣምራው መንግስት ጉዳይ አንደኛውና ትልቁ አሳሳቢ ስለሆነ ግልጽ የሆነ አቋም ይዞ ድርጅቱ ቀርቦ ከክርስቲያን ዲሞክራቶቹ ጋር እንዴት የሚሰራበትንም ነገር መልክ ለማስያዝ የታሰበበትና የታቀደበት ይመስላል። ቀጣዩ ጥያቄም ከዚሁ ከጥምር መንግስቱ ጋር የተያያዘ ነው። የኤስፔዴ ሊቀመንበር ከስልጣን መልቀቅ የጀርመን ጥምር መንግስትን እንዳያፈርሰው ተሰግቷል። የጊዜ ጉዳይ ነው እንጂ ኤስፔዴ በጎርጎሮሳዊው 2021 ከሚካሄደው አጠቃላይ ምርጫ በፊት ከጥምር መንግስቱ ውስጥ መውጣቱ ማይቀር ነው የሚሉ የፓርቲው ሰዎች አሉ። በእርግጥ የሊቀመንበሯ ውሳኔ የጥምር መንግስቱ የመጨረሻ መጀመሪያ ነው ማለት እንችላለን። የሊቀመንበሯ መሄድ ጉዳይ እርግጥ ነገሩን አፋጠነው እንጂ እነሱም ገና መጀመሪያውኑ የጣምራውን መንግስት ሲያቋቁሙ እና ለማቋቋምም፣ ስድስት ወር ጊዜ በላይ የፈጀ ንግግር ነበረ። አንደኛውም ከግሪኖችም፣ ከግራዎቹም፣ ከሊበራል ዲሞክራቶችም ጋር የተደረገው ንግግር ከሽፎ ይሄኛው የተጀመረበት ነው። ያኔ ሲያስቀምጡ፣ በተለይ ሶሻል ዲሞክራቶቹ ለመጨረሻና ለአንድ ጊዜ የጣምራው መንግስት እንገባለን፣ እንሰራለን፣ ነገር ደግሞ ስራችንን ያካሄድ ነው ከሁለት በኋላ ግምገም አድርገን መቀጠል እና ለመቀጠል የሚለውን እናስቀምጣለን የሚል ሀሳብ ነበረ። በመካከሉ አሁን ቅድም እንዳነሳ ነው አንድሪያስ ና አለ ለቅ ወርድ አለሁኝ ይገሪስታችሁ ደና ሰምበቱ ብሎ ሲሄዱ ይህንን ጉዳይ ለማስተካከል እንግዲህ ያላቸው ሁኔታ ይሄ ነው። ነገር ግን በሴዲው በኩል በክርስቲያን ዲሞክራቶቹ በእኛ በኩል የጣምራው መንግስት እንዲቆይ ና ሀላፊነታችን ደግሞ ለጀርመን ና በአለም ደረጃ በአውሮፓ ደረጃ ጀርመን የሚገባትን ቦታ አስተካክለን ለመሄድ ነው የምንፈልገው ነውና ይሄ የተጀመረው የጣምራው መንግስት እንዲቀጥል እንፈልጋለን የሚል ቃላቸውን ሰጥቷል። በመካከሉ ግን ከሶሻል ዴሞክራቶቹ ሰዎች አሁን ከያለበት እንደሚሰማው የጣምራ መንግስት ውስጥ ገብቶ መስራቱ አሁን ሶስተኛ ጊዜ ስለሆነ ይበቃናል፣ ከዛ ወጥተን ተቃዋሚ ወንበር ይዘን ራሳችንን አስተካክለን ጠንከር ብለን ቅርጽ ማውጠተን ለስለ ድርጅታችን ወደፊት እንሂድ የሚል ነገር ነው የተነሳው። እኔ እንደሚመስለኝ የሚመጡት ቀናቶች መልስ የሚሰጡ ይመስለኛል። እሺ፣ ግልማ ለሰጠህን ቃለ ምልልስ በጣም ነው አመሰግነው። መልካም ጊዜ